የአማራ ክልል ምክትል ርዕሰ መስተዳደር አቶ ላቀው አያሌው ለአማራ ቴሌቪዥን በሰጡት መግለጫ እንዳረጋገጡት ትናንት ከቀኑ አስር ሰዓት ላይ በክልል ርዕሰ መስተዳደር ጽህፈት ቤት ስብሰባ ላይ በነበሩበት ወቅት አስራ አንድ ሰዓት ሲሆን የጸጥታ ዩኒፎርም የለበሱ ኃይሎች የሩምታ ተኩስ መክፈታቸውን ተናግረዋል። በወቅቱም የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንንና የአደረጃጀት ዘርፍ አማካሪያቸው እዘዝዋሴ ህይወታቸው ማለፉን ና የክልሉ አቃቤ ሕግ ምግባሩ ከበደ ከባድ የአካል ጉዳት ደርሶባቸው በሕክምና ላይ መሆናቸውን ገልጠዋል። አቶ ላቀ እንዳሉት የመንግስት ግልበታው የተመራው በክልሉ ጸጥታና ሰላም ግንባታ ጉዳዮች ቢሮ ኃላፊ በብርጋዴር ጀኔራል አሳምነው ጽጌ ነው። ይህ በእንዲህ እንዳለ ሕይወታቸው ያለፈው የዶክተር አምባቸው እና የአቶ እዘዝ የቀብር ስነስርአት መንግስታዊ ፕሮቶኮልን ጠብቆ እንደሚፈጸምና ለዚህም አስፈጻሚ ኮሚቴ መዋቅሩን የጠቅላይ ሚኒስትሩ የፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላውን አመልክተዋል። በጥቃቱ የተጠረጠሩት አብዛኞቹ የተያዙና የሞቱ ሲሆን ቀሪዎቹን ለመያዝ ክትትል እየተደረገ እንደሆነም የአማራ ክልል ጸጥታና ደህንነት ግንባታ ጉዳዮች ቢሮ ምክትል ኃላፊ ኮሎኔል አለብል አማረ ለክልሉ ቴሌቪዥን ገልጸዋል። የድርጊቱ አፈጻጸም አስደንጋጭና ያልታሰበ በመሆኑ ድንጋጤ እንደፈጠረባቸው ያነጋገርኳቸው የባህር ዳር ከተማ ነዋሪዎች ተናግረዋል። ኢንተርኔት ከትናንት ምሽት ጀምሮ በባህር ዳር ከተማ መቋረጡንና ራሱን የቻለ መዋቅራዊ መረጃ የሚሰጥ ኮማንድ ፖስት ባለመኖሩ ትክክለኛና ወቅታዊ መረጃ ማግኘት እንዳልቻሉም ለዲደብሊው ተናግረዋል። የክልሉን አመራር ምክትል ርዕሰ መስተዳደሩ ላቃያሌው ተረክበው አመራሩ እየሰጡ እንደሆነ እና ከተማዋን የፌዴራል ፖሊስ የክልልና ልዩ ኃይል እንዲሁም አድማ ፍተና የተባሉት የጸጥታ ኃይሎች በጋራ በቅንጅት እየተቆጣጠሩት እንደሆነም ምክትል ርዕሰ መስተዳደሩ ላቃያሌው ተናግረዋል። አለም ነው መኮንን ለዲ ደብሊዩ ራዲዮ ባህር ዳር።